ህወሀት በአባላ በኩል በተከፈተው ጥቃት የተነሳ ለትግራይ ህዝብ ሰባዊ እርዳታ ይዘው ወደ መቀሌ እየተጓዙ የነበሩ ተሽከርካሪዎች ወደ ኋላ መመለሳቸውን የኢትዮጵያ መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ማምሻውን ለአሜሪካ ድምፅ እንደገለጡት ህወሀት ጥቃት የከፈተው የኢትዮጵያ መከላከያ ሰራዊት በአካባቢው በሌለበት ሁኔታ ነው ብለዋል። ጉዳዩን አስመልክቶ ቀደም ሲል በትዊተር ገጻቸው ላይ የጻፉት የህወሀት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ከሰምራ ታጅበው ትግራይ ሊገቡ ነበር ተብሎ የተነገሯቸው ሰብአዊ እርዳታ የጫኑ የዓለም አቀፉ የምግብ ፕሮግራም ደብልዩ ኤፍ ፒ 27 የጭነት ተሽከርካሪዎች ወደ መቅሌ እንዳይገቡ ተደርገዋል ነው ያሉት። በሌላ በኩል የህወሓት ኃይሎች በስድስት የአፋር ግንባሮች ከትናንት ጀምረው ከባድ ጦርነት መክፈታቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ የአፋር ክልል ነዋሪ ገልጠዋል። መስፍን አራጌ ዝርዝሩን ይዟል። የተለያዩ አስፈላጊ የሆኑ የእርዳታ ቁሳቁሶችን የጫነው የዓለም አቀፍ የምግብ ፕሮግራም ተሽከርካሪዎች ወደ መቀሌ እንዳይገቡ አፋር ክልል አባላ ውስጥ ታግደው መያዛቸውን ህወሓት አስታወቀ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ በበኩላቸው ለትግራይ ህዝብ ሰብአዊ እርዳታ የጫኑ ተሽከርካሪዎች ህወሓት እያደረገው ነው ባሉት ወታደራዊ ጥቃት ምክንያት ከመንገድ ለመመለስ መገደዳቸውን ገልጸዋል። አካባቢ እንግዲህ በዋናነት ወደ ትግራይ የእርዳታ ማስገቢያ መንገድ ነው። ይህንን አካባቢ ሆም ብሎ በማጥቃት አሁንም የትግራይን ህዝብ በረሃብ ለማጥቃት እየሞከረ መሆኑን ነው እንግዲህ ይሄ የሽብር ቡድን መመልከት የሚቻለው ከዚህ ድርጊቱ። በዚህ ጥቃቱ ምክንያት የዓለም የምግብ ፕሮግራም በኩል ወደ ትግራይ እንዲገቡ ሲደረጉ የነበሩ በርካታ የጭነት መኪኖች እንዲመለሱ ተገደዋል። ማለት ነው እንግዲህ ከዚህ በፊት አንዱ መንግስት፣ ይህንን እርዳታ ለማመቻቸት ሲሞክር የነበረበት መንገድ በዛ አካባቢ ላይ በተለይ ወደ ትግራይ እንዲገቡ በተለያዩ እርዳታ ሰጪ ተቋማት በኩል በዓለም አቀፍ ተቋማት በኩል የሚቀርበውን እህል ለማጓጓዝ እንዲቻል ለሹፌሮች እና ለሚያንቀሳቀሱት አካላት ዋስትና እስከ መስጠት በመድረስ ነበር። እንግዲህ መንግስት ይህንን ሁኔታ ሲያመቻች የቆየው ነገር ግን አሁን እየተፈጸመው የሚገኙ ትንኮሳ ምክንያት እነዚህ እርዳታ ህንጭ ነው ወደ ትግራይ ሲጓዙ የነበሩ ተሽከርካሪዎች በተፈጸመው ጥቃት ምክንያት እንዲመለሱ ተገደዋል። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስትር ትናንት ጥር አስራ አምስት ሁለት ሺ አስራ አራት አመተ ምህረት አውጥቶታል ያለውን መግለጫ ህዋት አስታውሶ በተለመዱ ውሸቶች፣ ግማሽ እውነቶችና ማዛባት የታጨቀ ብሎታል። መንግስት ከሌሎች ጉዳዮች ጋር ወደ መቀሌ እጅግ አስፈላጊ የሆኑ የእርዳታና የሕክምና አቅርቦቶችን ለማድረስ ተጨማሪ የአየር በረራዎችን እንደሚፈቅድ ቃል ገብቶ እንደነበር ይኸው ህወሀት መግለጫ አመልክቶ በተመሳሳይ ቀን 27 የዓለም ምግብ ድርጅት የጭነት ተሽከርካሪዎች በአፋር መንግስት ተገደው እንዲመለሱ ተደርጓል ሲል ከሷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ህወሀት የእርዳታ ህሎ ወደ ትግራይ እንዳይገባ ከመከልከሉ በተጨማሪ እስካሁን በብዙ ሺ የሚቆጠሩ ነዋሪዎችን ማፈናቀሉን ገልጸዋል። የአባል አካባቢ ላይ በተፈጸመው ጥቃት ጭድ 50 ሺ የሚጠጉ አካባቢ ሰዎች ከቤት ንብረታቸው መፈናቀላቸውን መረጃዎች እየጠቁሙ የሚገኙት ነገር ግን ይህን ቁጥር አሁንም ለማጣራት ጥረት እየተደረገ ነው የሚገኘው። እንግዲህ አንዱ ትልቅ ትኩረት ሊሰጠው የሚገባው ነገር እዚህ አካባቢ ላይ የመከላከያ ሰራዊት ምንም አይነት እንቅስቃሴ የለም። ምክንያቱም ቀደም ሲል ሲገለጽ እንደነበረው መንግስት የመከላከያ ሰራዊት ባለበት እንዲጸና የወሰደውን እርምጃ ተከትሎ የወሰደውን ውሳኔ ተከትሎ እንግዲህ ሰራዊቱ ባለበት ፀንቶ ነው የሚገኘው። ነገር ግን አሁንም በዚህ የሽብር ቡድን ምክንያት የተለያዩ ትንኮሳዎች እየተፈጸሙ ነው የሚገኘው ማለት ነው። ይሄ ደግሞ በዋናነት በተለይ እዚህ ቦታ ላይ ለምን ተብሎ ጥያቄ ሲነሳ ይሄ ቦታ ዋነኛ ወደ ትግራይ የእርዳታ እህል ሊገባበት የሚችል መንገድ ነው እና ይህንን ለማስተጓጎል ነው እንግዲህ በዚህ የሽብር ቡድን በኩል ጥቃት እየተፈጸመ የሚገኝ በሌላ በኩል ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምፅ እንደገለጹት ትግራይን በሚያጎራብቱ የአፋር አካባቢዎች ከትናንት ጀምሮ የተጠናከረ ወታደራዊ ጥቃት በህወሀት ኃይሎች እየተሰነዘረ መሆኑን ይናገራሉ። አብዓላ ከተማ ብቻ ስድስት ግንባር ላይ ነው የከፈቱት። ከአብዓላ ደግሞ ቀጥሎ በራህሌ የምትባል ወረዳ አለች። እሱ ወረዳ ላይ ደግሞ አሰዳ የምትባል ግንባር ላይ ደግሞ ጦርነት ከፈቱት። ከአብዓላ ወደዚህ ቡቅ ወደዚህ ደግሞ መጋል የምትባለው አረዳ ደግሞ ሁለት ቦታ ነው ጦርነት የከፈቱት። ትናንትና ሰባት ሰዓት ጀምሮ እስካሁን በጣም ከባድ ጦርነት ነው እየተካሄደ ያለው። እነሱ ከባድ መሳሪያዎች ስላላቸው ህዝብ የሚበዛበት አካባቢዎች እየተኮሱ ይገኛሉ። ከባድ መሳሪያዎች እና ሕፃናት ሴቶች እና አዛውንቶች መፈናቀል ሰዎቹ ከዛ አካባቢ ሲፈናቀሉ መንቀሳቀስ የማይችሉ በመሆናቸው ያሉበት ሰፈሮች ላይ የተጨፈጨፉ ይገኛሉ። አሁን በጦርነቱ ምክንያት የህዋት ኃይሎች የገቡባቸው አካባቢዎች አሉ። አፋር አዎ፣ የገቡባቸው አካባቢዎች አሉ። አሁን ስድስት ግንባሮች ላይ ጦርነት ስክፍት አብዓላ የምትባል ከተማ ሙሉ በሙሉ ይዘዋል። መጋሌ ደግሞ የተወሰነ ሶስት ቀበሌዎች ይዘዋል። በዛ በአብዓላ በኩል ደግሞ አንድ ቀበሌ እንደያዘ መረጃ ደርሶናል። የአፋር ብሔራዊ ክልላዊ መንግስት ጉዳዩን አስመልክቶ ዛሬ ባወጣው መግለጫ የሽብር ቡድን ሲል የገለጸው ይታጠቀ ኃይል በአፋር ክልል በኪል በቲረሱ ዞን በኩል በአብዓላ እና በመጋሌ ወረዳ የከፈተውን ውጊያ አጠናክሮ መቀጠሉን ይዘረዝራል የትግራይንና የአፋርን ህዝቦች በማጋጨት የማይረባ ትርፍ ለማግኘት እየጣረ ነው ያለው መግለጫው በሚያደርሰው ጥቃትም የአፋር ንጹሐን ኢላማ ሆነዋል የሽብር ተግባሩንም አስፋፍቶ ቀጥሏል ብለዋል በዛሬው ዕለት በከባድ መሳሪያ የታገዘ ጦርነት አካሂዷል ያለው መግለጫው በኪልበት ረሱ ዞን የሚገኘውን የአፋር ክልል ሰንጥሶ በመግባት በአባላ መጋሌ እና በረሃሌ የሚገኙ በርካታ ንጹሐንን ለጉዳት ዳርጓልም ነው ያለው መግለጫው ህወሀት በአራት ዞኖች ውስጥ የሚገኙ 21 ወረዳዎች ላይ ወረራ አድርጎ ለሚሊዮኖች መፈናቀል በቢሊዮኖች ለሚገመት ንብረት ውድመት ምክንያት መሆኑን ያስታወሰው መግለጫው እውነቱ ይሄ የሆኖ ሳለ ለትግራይ ህዝብ እርዳታ በአፋር አበአላ በኩል እንዳያልፍ ተደረገ ብሎ መክሰሱን አስታውሰዋል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት የአዳር ወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አብዱ አሊ ህወሀት ከአማራና አፋር አካባቢዎች በጦርነት እንዲወጣ ከተደረገ በኋላ አበአላ እና አካባቢዋ ላይ የከባድ መሳሪያ ጥቃት መሰንዘር ከጀመረ ወር እንዳለፈው አስታውሰዋል። ከከተመ ጀምሮ በበዓላ ላይ የጀመረው ጦርነት እስኪል እስካሁን ድረስ አልቆምም። የአካባቢው ጥበቃ ሚሊሻዎች፣ የቀበሌ ሚሊሻዎች እና ወረዳዎች ላይ የነበሩ ፖሊሶች እና ሲቪሊያን ላይ ነው ጦርነቱን እያካሄደ ያለው በአካባቢው የሀገር መከላከያ ሰራዊት የለም ስለዚህ አብዛኛውን በመድፍና በከባድ መሳሪያ የታገዘ ጥቃት እየፈጸመ ያለው ሲቪሊያን ላይ ነው አንደኛ እዚህ ያጋጠመው ሽንፈት በቀል ነው ሁለተኛ ደግሞ ብቸኛ መንገዱን ለመዝጋት የሚያደርገው ጦርነት ነው እዚህ አካባቢ ላይ ማለት ነው ኃላፊው ጦርነቱ አሁንም መቀጠሉን አስታውሰው የህዋት ኃይሎች ዘልቀው የገቡባቸው የአፋር አካባቢዎች እንዳሉም ተናግረዋል እስካሁን ድረስ ጦርነቱ አልቆመም አሁን ዳሎል በአሌ ኮነባ፣ አባዓላ፣ መጋሌ፣ ትግራይን የሚያዋስኑ አምስት ወረዳዎች ላይ በሙሉ ጦርነት ከፍቶ ይገኛል። አንዳንድ የአካባቢ ነዋሪዎች አብአላ ከተማንም ተቆጣጥረዋል የሚሉት አስተያየት አላቸው እና በዚህ በኩል እናንተ የደረሳችሁበት መረጃ ይኖር ይሆን? አብአላ ከተማን ከፊሉን እንደተቆጣጠሩ ነው ያለን መረጃ የሚያሳየው ማለት ነው። ምክንያቱም ከዚህ ቀደም የነበረው ጦርነት በተለየ መልኩ ኃይሉን በሙሉ በተለያዩ ግንባሮች የነበረውን ኃይሉንና ለዚህ ጦርነት ሲያስለጥናቸው የነበሩትን ወታደሮቹን እና ከባድ መሳሪያዎቹን በሙሉ አሰልፎ በሁለተኛ ምዕራፍ እንደ አዲስ ጦርነቱን የከፈተበት ሁኔታ ነው ያለው እዛ ቦታ ላይ ማለት ነው። የህዋት ቃል አቀባይ ጌታቸው ረዳ የአበዓላው ጦርነት በአፋር ታጣቂዎችና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ ይከሳሉ። እንደተነገረን ከሆነ ከሰመራ ታጅበው ወደ ትግራይ ሊገቡ የነበሩ ሰብአዊ እርዳታ የጫኑ 27 መኪኖች ወደ ትግራይ መግባት ነበረባቸው። ሆኖም እንደ ማስተባበያ የቀረበው የአፋር ክልል መንግስት በአካባቢው ጦርነት በመኖሩ ከለከለ የሚል ነው ሲሉ ነበር ቃል አቀባዩ የገለጹት። ይህ መንግስት ሳያውቀው ይፈጸማል የሚል እምነት እንደሌላቸው የገለጹት አቶ ጌታቸው ለህዝባችን ሰብአዊ እርዳታ እንዲደርስ እንፈልጋለን፣ ለጥቃቅን ጀብዱ ፍላጎት የለንም ሲሉ በቲዩተር ገጻቸው ላይ አስፍረዋል። አያይዘውም ዓለም አቀፉ ማህበረሰብም ትኩረት እንዳልሰጣቸው አመልክተዋል። ይሁን እንጂ በአፋር ክልል የአዳር ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ በአቶ ጌታቸው የተሰነዘሩትን ትችቶችም ሆኑ አስተያየቶች አይቀበሏቸውም። እንደሳቸው አባባል ህውሀት አካባቢውን እንኳንስ የእርዳታ ተሽከርካሪ እግረኛ በሰላም የማያልፍበት አድርጎታል ሲሉ በአጸፋው ይወቅሳሉ። እነሱ በአብዓላ ዋነኛው አስፋልት ከጅቡቲ ዋናው መስመር ከሰርዶ ተነስቶ አፍዴራን አቋርጦ ረብቲን አቋርጦ አብዓላን አቋርጦ ወደ መቀሌ የሚገባው አስፋልት የሚያልፈው በአብዓላ ከተማ እዛ ከተማ ላይ ከዚህ ከሁሉም ግንባሮች ሸሽቶ ጦሩን ጠቅልሎ ወደ መቀሌ ከከተተ በኋላ እንዳለ ወደ አብዓላ እና ወደ አፋር ግንባር ነው ሽፍት ያደረገው፣ ጦሩን ከነ መከናጅዱ ማለት ነው። ስለዚህ የመጀመሪያውን ጥቃት የከፈተው ደግሞ ይሄ መንገዱ የሚገኝበት የአብዓላ ከተማ ላይ ነው። ከዛን ጊዜ ጀምሮ እስካሁን ድረስ እስቲል እስካሁን ድረስ አስፋልቱም ከተማውም በመድፍ እና በሞርታር እየደበደበ ነው የሚገኘው በታንክም ጭምር ማለት ነው። ከተማዋ ዝቅታ ቦታ ላይ ነው ያለችው እነሱ ደግሞ ከፍ ከፍታ ቦታ ላይ ነው የሚቀሩት። ወደ ሃይላንዱ ኤሪያ ነው የሚቀሩት። ከዛ ከሃይላንዱ ኤሪያ ወደ ታች አምዘግዝገው የሚጥሉት ከባድ መሳሪያ በሙሉ እንኳን የእርዳታ መኪኖችን አይደለምና እዛ ያሉትን ማህበረሰቦች፣ የሚሸሹትን ማህበረሰቦች እንኳን በትራንስፖርት እንዳይወጡ አድርጓቸዋል። በእግራቸው ነው ወንዝ ለወንዝ ሸጥ ለሸጥ እስከይደብቲ ድረስ እየሸሹ ያሉት፣ ከዛ የተፈናቀሉት ከባህላ ከተማ የተፈናቀሉት። አቶ አብዱ ጉዳዩ በአፋር ብሔራዊ ክልል ብቻ የሚቀረፍ ባለመሆኑ የፌዴራሉ መንግስት ትኩረት እንዲሰጠው መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።